መጽሐፈ ዜና መዋዕል ካልዕ ምዕራፍ ሃያ አንድ ኢዮሳፍጥም ከአባቶቹ ጋር አንቀላፋ። በዳዊትም ከተማ ከአባቶቹ ጋር ተቀበረ። ልጁም ኢዮራም በእርሱ ፈንታ ነገሠ። ለእርሱም የኢዮሳፍጥ ልጆች አዛርያስ፣ ይሒኤል፣ ዘካርያስ፣ ኤዛርያስ፣ ሚካኤል፣ ሰፍጥያስ የሚባሉ ወንድሞች ነበሩት። እነዚህ ሁሉ የይሁዳ ንጉሥ የኢዮሳፍጥ ልጆች ነበሩ። አባታቸውም ብዙ ስጦታ፣ ብርና ወርቅ፣ የከበረም ዕቃ በይሁዳም የተመሸጉትን ከተሞች ሰጣቸው። መንግሥቱን ግን የበኵር ልጁ ስለ ሆነ ለኢዮራም ሰጣ። ኢዮራምም በአባቱ መንግሥት ላይ ተነሥቶ በጸና ጊዜ ወንድሞቹን ሁሉ ሌሎችንም የእስራኤልን መሳፍንት በሰይፍ ገደለ። ኢዮራምም መንገሥ በጀመረ ጊዜ የሠላሳ ሁለት ዓመት ጎልማሳ ነበር። በኢየሩሳሌምም ስምንት ዓመት ነገሠ። የአክዓብንም ልጅ አግብቶ ነበርና የአክዓብም ቤት እንዳደረገ በእስራኤል ነገሥታት መንገድ ሄደ፣ በእግዚአብሔርም ፊት ክፉ አደረገ። ነገር ግን ከዳዊት ጋር ስላደረገው ቃል ኪዳን ለእርሱና ለልጆቹም በዘመናት ሁሉ መብራት ይሰጠው ዘንድ ስለ ሰጠው ተስፋ እግዚአብሔር የዳዊትን ቤት ያጠፋ ዘንድ አልወደደም። በእርሱም ዘመን ኤዶሚያስ በይሁዳ ላይ አመጸ፣ ለራሱም ንጉሥ አነገሠ። ኢዮራምም ከአለቆቹና ከሰረገሎቹ ሁሉ ጋር ተሻገረ። በሌሊትም ተነሥቶ እርሱንና የሰረገሎቹን አለቆች ከበው የነበሩትን የኤዶሚያስን ሰዎች መታ። ኤዶሚያስ ግን በይሁዳ ላይ እስከ ዛሬ ድረስ አመጸ። በዚያን ዘመን ልብና ደግሞ በእርሱ ላይ አመፀ። የአባቶቹን አምላክ እግዚአብሔርን ትቶ ነበርና ዳግምም በይሁዳ ተራሮች ላይ መስገጃዎችን ሠራ። በኢየሩሳሌምም የተቀመጡትን እንዲያመነዝሩ አደረጋቸው፣ ይሁዳንም አሳተው። ከነቢዩም ከኤልያስ እንዲህ የሚል ጽሕፈት መጣበት። የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል በአባትህ በኢዮሣፍጥ መንገድ፣ በይሁዳ ንጉሥ በአሳ መንገድ አልሄድህምና፣ በእስራኤል ነገሥታት መንገድ ግን ሄደሃልና፣ የአክዓብን ቤት እንዳደረገ ይሁዳንና በኢየሩሳሌም እንዲያመነዝሩ አድርገሃልና፣ ከአንተም የሚሻሉትን የአባትህን ቤት ወንድሞችህን ገድለሃልና እነሆ እግዚአብሔር ሕዝብህንና ልጆችህን ሚስቶችህንም ያለህንም ሁሉ በታላቅ መቅሠፍት ይቀስፋል። አንተም ከደዌው ጽናት የተነሣ አንጀትህ በየዕለቱ እስኪወጣ ድረስ በክፉ የአንጀት ደዌ ትታመማለህ። እግዚአብሔርም የፍልስጥኤማውያንና በኢትዮጵያውያን አጠገብ የሚኖሩትን የአረባውያንን መንፈስ በኢዮራም ላይ አስነሣ፤ ወደ ይሁዳም ወጡ። አፈረሰዋትም። የንጉሡንም ቤት ዕቃ ሁሉ ወንዶች ልጆችንም ሴቶች ልጆችንም ማረኩ። ከታናሹም ልጅ ከአካዚያስ በቀር ልጅ አልቀረለትም። ከዚህም ሁሉ በኋላ እግዚአብሔር በማይፈወስ ደዌ አንጀቱን ቀሰፈው። ከቀንም ወደ ቀን እንዲህ ሆነ፤ ከሁለት ዓመት በኋላ ከደዌው ጽናት የተነሣ አንጀቱ ወጣ፤ በክፉም ደዌ ሞተ። ሕዝቡም ለአባቶቹ ያደርገው እንደ ነበረ ለእርሱ የመቃብር ወግ አላደረገም። መንገሥ በጀመረ ጊዜ የሠላሳ ሁለት ዓመት ጎልማሳ ነበር። በኢየሩሳሌምም ስምንት ዓመት ነገሠ። ማንም ሳያዝንለት ሄደ፣ በዳዊትም ከተማ እንጂ በነገሥታት መቃብር አልቀበሩትም።